ትንቢተ ሕዝቅኤል ምዕራፍ ሃያ ። እንዲህም ሆነ፣ በሰባተኛው ዓመት በአምስተኛው ወር ከወሩም በአሥረኛው ቀን እግዚአብሔርን ይጠይቁ ዘንድ ከእስራኤል ሽማግሌዎች አያሌ ሰዎች መጡ፣ በፊቴም ተቀመጡ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለእስራኤል ሽማግሌዎች ተናገር፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ እኔን ትጠይቁ ዘንድ መጥታችኋልን? እኔ ሕያው ነኝና በእናንተ ዘንድ አልጠየቅም ይላል ጌታ እግዚአብሔር። ትፈርድባቸዋለህን? የሰው ልጅ ሆይ በውኑ ትፈርድባቸዋለህን? የአባቶቻቸውን ርኵሰት አስታውቃቸው። እንዲህም በላቸው ጌታ እግዚአብሔር እንዲህ ይላል እስራኤልን በመረጥሁበት ለያዕቆብም ቤት ዘር በማልሁበት ቀን በግብፅም ምድር በተገለጥሁላቸውና እኔ እግዚአብሔር አምላካችሁ ነኝ ብዬ በማልሁላቸው ጊዜ በዚያ ቀን ከግብፅ ምድር ወዳዘጋጀሁላቸው ወተትና ማር ወደምታፈሰው የምድርም ሁሉ ጌጥ ወደምትሆን ምድር አወጣቸው ዘንድ ማልሁላቸው። እኔም ከእናንተ እያንዳንዱ የአይኑን ርኵሰት ይጣል፣ በግብፅም ጣዖት አትርከሱ፣ እኔ እግዚአብሔር አምላካችሁ ነኝ አልኋቸው። እነርሱ ግን አመጹብኝ፣ ይሰሙኝም ዘንድ አልወደዱም። ሁሉም እያንዳንዱ የአይኑን ርኵሰት አልጣለም፣ የግብጽንም ጣዖታት አልተወም። በዚህም ጊዜ በግብጽ ምድር መካከል ቍጣዬን እፈጽምባቸው ዘንድ መዓቴን አፈስስባቸዋለሁ አልሁ። ነገር ግን በመካከላቸው ባሉ ከግብጽም ምድር አወጣቸው ዘንድ በፊታቸው በተገለጥሁላቸው በአሕዛብ ፊት ስሜ እንዳይረክስ ብዬ ስለ ስሜ ሠራሁ። ከግብጽም ምድር አወጣኋቸው፣ ወደ ምድረ በዳም አመጣኋቸው። ሰው ቢያደርገው ኖሮ በሕይወት የሚኖርበትን ሥርዓቴንም ሰጠኋቸው፣ ፍርዴንም አስታወቅኋቸው። የምቀድሳቸውም እኔ እግዚአብሔር እንደ ሆንሁ ያውቁ ዘንድ በእኔና በእነርሱ መካከል ምልክት ይሆኑ ዘንድ ሰንበታቴን ሰጠኋቸው። ነገር ግን የእስራኤል ቤት በምድረ በዳ አመጹብኝ። ሰው ቢያደርገው ኖሮ በሕይወት የሚኖርበትንም ፍርዴን ጣሱ። በትእዛዜም አልሄዱም፣ ሰንበታቴንም ፈጽመው አረከሱ። በዚህም ጊዜ አጠፋቸው ዘንድ ቍጣዬን በምድረ በዳ አፈስባቸዋለሁ አልሁ። ነገር ግን በፊታቸው ባወጣኋቸው በአሕዛብ ፊት ስሜ እንዳይረክስ ብዬ ስለ ስሜ ሠራሁ። ወተትና ማርም ወደምታፈሰው ምድር ሁሉ ጌጥ ወደምትሆን ወደ ሰጠኋቸው ምድር አላወጣቸውም ብዬ በምድረ በዳ ማልሁባቸው ልባቸው ጣዖቶቻቸውን ተከትለዋልና ፍርዴንም ጥሰዋልና በሥርዓቴም አልሄዱምና ሰንበታቴንም አርክሰዋልና። ነገር ግን ዐይኔ ራራችላቸው፣ እኔም አላጠፋኋቸውም፣ በምድረ በዳም ፈጽሜ አልፈጀኋቸውም። ለልጆቻቸውም በምድረ በዳ እንዲህ አልኋቸው፦ በአባቶቻችሁ ሥርዓት አትሂዱ፣ ወጋቸውንም አትጠብቁ፣ በጣዖቶቻቸውም አትርከሱ። እኔ እግዚአብሔር አምላካችሁ ነኝ። በትእዛዜ ሂዱ፣ ፍርዴንም ጠብቁ አድርጓትም። ሰንበታቴንም ቀድሱ፣ እኔም እግዚአብሔር አምላካችሁ እንደ ሆንሁ ታውቁ ዘንድ በእኔና በእናንተ መካከል ምልክት ይሆናሉ። ልጆች ግን አመጹብኝ። ሰው ቢያደርገው ኖሮ በሕይወት የሚኖርባትን ፍርዴን ጠብቀው አላደረጓትም፣ በሥርዓቴም አልሄዱም፣ ሰንበታቴንም አረከሱ። በዚህም ጊዜ መዓቴን አፈስባቸዋለሁ ቍጣዬንም በምድረ በዳ እፈጽምባቸዋለሁ አልሁ። ነገር ግን እጄን መለስሁ፣ በፊታቸውም ባወጣኋቸው በአሕዛብ ፊት ስሜ እንዳይረክስ ብዬ ስለ ስሜ ሠራሁ። ደግሞም ወደ አሕዛብ እበትናቸው ዘንድ በአገሮችም እበትናቸው ዘንድ በምድረ በዳ ማልሁባቸው፣ ፍርዴን አላደረጉምና ሥርዓቴንም ጥሰዋልና ሰንበታቴንም አርክሰዋልና ዐይናቸውም የአባቶቻቸውን ጣዖቶች ተከትለዋልና ደግሞም መልካም ያልሆነውን ሥርዓት በሕይወት የማይኖሩበትንም ፍርድ ሰጠኋቸው። እኔም እግዚአብሔር እንደ ሆንሁ እንዲያውቁ አጠፋቸው ዘንድ ማኅፀን የሚከፍተውን ሁሉ በእሳት ባሳለፉ ጊዜ በመባቸው አረከስኋቸው። ስለዚህ የሰው ልጅ ሆይ ለእስራኤል ቤት ተናገር፣ እንዲህም በላቸው፦ ጌታ እግዚአብሔር እንዲህ ይላል፤ በዚህም ደግሞ አባቶቻችሁ ባደረጉት ዓመፅ አስቈጡኝ። እሰጣቸውም ዘንድ ወደ ማልሁላቸው ምድር ባገባኋቸው ጊዜ ከፍ ያለውን ኮረብታ ሁሉ ቅጠላማውንም ዛፍ ሁሉ አዩ። በዚያም መሥዋዕታቸውን ሰዉ። በዚያም የሚያስቈጣኝን ቁርባናቸውን አቀረቡ። በዚያም ደግሞ ጣፋጩን ሽታቸውን አደረጉ። በዚያም የመጠጥ ቁርባናቸውን አፈሰሱ። እኔም እናንተ ወደ እርሱ የምትሄዱበት ከፍታ ምንድን ነው አልኋቸው። እስከ ዛሬም ድረስ ስሙ ባማ ተብሎ ተጠርቶአል። ስለዚህም ለእስራኤል ቤት እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ እንደ አባቶቻችሁ ልማድ ትረክሳላችሁን? ርኩሰታችሁንም ተከትላችሁ ታመነዝራላችሁን? ቁርባናችሁን ባቀረባችሁ ጊዜ ልጆቻችሁንም በእሳት ባሳለፋችሁ ጊዜ እስከ ዛሬ ድረስ በጣዖቶቻችሁ ትረክሳላችሁን? የእስራኤል ቤት ሆይ ከእናንተስ ዘንድ እጠየቃለሁን? እኔ ሕያው ነኝና ከእናንተ ዘንድ አልጠየቅም፣ ይላል ጌታ እግዚአብሔር። ለእናንተም እንደ አሕዛብና እንደ ምድር ወገኖች እንሆናለን፣ እንጨትና ድንጋይም እናመልካለን የሚል ከልባችሁ የወጣ ሐሳብ አይፈጸምላችሁም። እኔ ሕያው ነኝና በበረታች እጅና በተዘረጋች ክንድ በፈሰሰችም መዓት እነግሥባችኋለሁ፣ ይላል ጌታ እግዚአብሔር። ከአሕዛብም ዘንድ አወጣችኋለሁ ከተበተናችሁበትም አገር ሁሉ በበረታች እጅና በተዘረጋች ክንድ በፈሰሰችም መዓት እሰበስባችኋለሁ። ወደ አሕዛብም ምድረ በዳ አመጣችኋለሁ። በዚያም ፊት ለፊት ከእናንተ ጋር እፋረዳለሁ። በግብጽ ምድረ በዳ ከአባቶቻችሁ ጋር እንደ ተፋረድሁ እንዲሁ ከእናንተ ጋር እፋረዳለሁ ይላል ጌታ እግዚአብሔር። ከበትርም በታች አሳልፋችኋለሁ። ወደ ቃል ኪዳንም እስራት አገባችኋለሁ። ከእናንተም ዘንድ ዐመፀኞችና የበደሉኝን እለያለሁ፣ ከኖሩባትም ምድር አወጣቸዋለሁ፤ ወደ እስራኤል ምድር ግን አይገቡም። እኔም እግዚአብሔር እንደ ሆንሁ ታውቃላችሁ። ጌታ እግዚአብሔርም እንዲህ ይላል፣ እናንተ የእስራኤል ቤት ሆይ ሂዱ፣ ከዚህም በኋላ ትሰሙኝ ዘንድ ባትወዱ ሁላችሁ ጣዖቶቻችሁን አምልኩ፤ ነገር ግን ከእንግዲህ ወዲህ በቁርባናችሁና በጣዖቶቻችሁ ቅዱሱን ስሜን አታረክሱም። በቅዱሱ ተራራዬ ከፍ ባለው በእስራኤል ተራራ ላይ ይላል ጌታ እግዚአብሔር፣ በዚያ የእስራኤል ቤት ሁሉ ሁላቸው በምድሩ ላይ ያመልኩኛል፣ በዚያም እቀበላቸዋለሁ። በዚያም ቁርባናችሁን በኵራታችሁንም የቀደሳችሁትንም ነገር ሁሉ እፈልጋለሁ ከአሕዛብም ዘንድ ባወጣኋችሁ ጊዜ ከተበተናችሁባትም አገር ሁሉ በሰበሰብኋችሁ ጊዜ እንደ ጣፋጭ ሽታ እቀበላችኋለሁ፣ በአሕዛብም ፊት እቀደስባችኋለሁ። ለአባቶቻችሁም እሰጣት ዘንድ ወደ ማልሁላቸው ምድር ወደ እስራኤል አገር ባገባኋችሁ ጊዜ እኔ እግዚአብሔር እንደ ሆንሁ ታውቃላችሁ። በዚያም የረከሳችሁበትን መንገዳችሁንና ሥራችሁን ሁሉ ታስባላችሁ፣ ስለ ሠራችሁትም ክፋታችሁ ሁሉ ራሳችሁን ትጸየፋላችሁ። የእስራኤል ቤት ሆይ እንደ ክፉ መንገዳችሁና እንደ ርኩስ ሥራችሁ ሳይሆን ስለ ስሜ ስል በሠራሁላችሁ ጊዜ እኔ እግዚአብሔር እንደ ሆንሁ ታውቃላችሁ፣ ይላል ጌታ እግዚአብሔር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ የሰው ልጅ ሆይ ፊትህን ወደ ደቡብ አቅና፣ ወደ ደቡብም ተናገር፣ በደቡብም ባለው ዱር ላይ ትንቢት ተናገር። ለደቡብም ዱር የእግዚአብሔርን ቃል ስማ። ጌታ እግዚአብሔር እንዲህ ይላል፤ እነሆ በአንተ ውስጥ እሳት አነድዳለሁ። በውስጥህም ያለውን የለመለመውንና የደረቀውን ዛፍ ሁሉ ይበላል። የሚቃጠል ነበልባል አይጠፋም። ከደቡብም ጀምሮ እስከ ሰሜን ድረስ ፊት ሁሉ ይቃጠልበታል። እኔም እግዚአብሔር እንዳነደድሁት ሥጋ ለባሽ ሁሉ ያያል፣ እርሱም አይጠፋም በለው። እኔም ጌታ እግዚአብሔር ሆይ ወዮ፣ እነርሱ ስለ እኔ ይህ ምሳሌን የሚመስል አይደለምን ብለዋል አልሁ።